ኢትዮጵያውያን ላደረጉት ተጋድሎ ከውጭው ዓለም የተሟገቱላት አልታጡም። በታሪኩ ለምን ተመራማሪዎች በብቃት እንዳላተኮሩበት እንቆቅልሽ ሆነው ቀርቷል። በእንግሊዝ አገር ድጋፍ በማሰባሰብ የታወቁት ሲልቪያ ፓንከርስት በስተቀረ ሌሎቹ የጋን መብራት ሆነው ቀርተዋል። ለምሳሌ የፈረንሳዩ የግብርና ሚኒስትር፣ በኋላ የአውሮፓ ሕብረት የግብርና ኮሚሽነር ፖንያቶዊስኪ ፓራ ኮማንዶ የነበሩት አስመራ ከተማ ካረፉ በኋላ በጦርነቱ የተካፈሉ እንደገና፣ የቀድሞ የፈረንሳይ ፕሬዚደንት ፍራንሷ ሚቴናው ለኢትዮጵያ የድጋፍ ቅስቀሳ ያደረጉ እንደነበረ ይታወሳል። ሌላው ኮሎኔል ጆን ሮቢንሰን አሜሪካዊው ትውልድ አፍሪካዊ የአውሮፕላን አብራሪ አሁን የሀገሩ ዜጋ የሆኑ ደራሲ ዮሽዋ ኢስራኤል The Lion and the Condor አንበሳው እና የንስር አሞራው ተብሎ ሊተረጎም በሚችል መጽሐፋቸውን አሳትመው ጨርሰዋል። የጥንታዊት ኢትዮጵያ አርበኞች ማህበር ጋብዟቸው አርበኞች የተዋደቁበትን አመፀኛ ዋሻ በሚል ከአባላቱ ጋር ጎብኝተዋል። ደራሲው ይህንን ለመተረክ ምን አነሳሳቸው? የታሪኩን ጥናቱንና ምርምሩን ለማከናወን የረዳኝ የአርበኞች ማህበር ነው። ይህ ሰው እንደ ጎርጎሳውን አቆጣጠር በ1935 10 ሺህ ማይልስ ተጉዞ መልካም ገድል ያስመዘገበ ነው። በተደጋጋሚ የጦርነቱ ተካፋይ ሆኖ ነገር ግን ይህ ታሪክ ተረስቶ የተቀበረ በመሆኑ ይህ ነው እንግዲህ ያነሳሳኝ። ኮሎኔል ጆን ሮቢንሰን በተግባር አከናውነዋል በማለት ያያያዙት ይህ ሰው በዚያ ዘመን የሠራቸውን ተግባራት ሁሉ ሳጤ ነው። የፈጸመው ገድል መዘንጋት ትርጉም የለሽ ሆነብኝ። እንዲህ ያለውን የጀግና ታሪክ እንዴት ከሥልሳ ዓመታት በኋላ ተዘንግቶ ይኖራል? እዚህ ከማኅበሩ ከተባበሩኝ አካላት ጋር እርዳታ አድርገውልኝ ሀቀኛ የታሪኩን ገጽታ መረዳት ችያለሁ። መጽሐፉ ተጀምሮ እስኪያልቅ የሚያስገርም ታሪክ ነጸብራቅ ነው። እኔ በተወለድኩበት በካሊፎርኒያ ግዛት ሕግ መወሰኛ ምክር ቤት በኩል ኮሎኔል ሮቢንሰን መስዋዕት የከፈለውን እና ኢትዮጵያን ለመርዳት ያደረገው ሁሉ በሀገር ደረጃ እውቅና እንዲያገኝ እየሰራን ነው። ልንሶን አመፀኛው ዋሻ እየተባለ በሚጠራው በአማራ ግዛት ውስጥ በሚገኝ ከ5500 ኢትዮጵያውያን አርበኞች በላይ በተሰዉበት ጉብኝት ከእንግዳው ጋር ተደርጓል። የአርበኞች ማህበር ፕሬዚዳንት ልጅ ዳንኤል መስንጆቴ ወደ አመፀኛ ዋሻው አጠገብ ደረስን። ወደ ከባዱ ነው ወሰዱን። ሁለት ሦስት ኪሎ ሜትር እንደሄድን እኔ ያው ትንሽ አደጋ ደረሰብኝና ልዘልቅ አልቻልኩም። ሌሎች ወደ 40 50 የሚሆን ህዝብ ተከትሎ ሄደ። ፕሮፌሽናል ካሜራማን እና ቪዲዮማን ይዘን ውስጡን ከአንድ ሰዓት በላይ ቪዲዮ አንስተናል። በዚህ አጋጣሚ ሚስተር እስራኤልም የራሱን ቪዲዮ ይዞ የራሱን ኢንቨስቲጌሽን አድርገዋል። አምባሳደር አለማየ አበበ ዛሬ የሰማንያ ሁለት አመታቸው፣ አባታቸውና አምስት አጎቶቻቸው በዚያው በአመጸኛው ዋሻ የተሰዉ ልጅ ናቸው። ጣልያን ምንም ሊያደርግ አልቻለም እና ያን ጊዜ ዘዴ ቀይስና፣ ይኸው አንድ ከላይ ካፋፉ በመርዝ የተሞላ በርሚላን ከባሉ ከወዲያ ሲተኩስ ባሻገር ሲተኩስ እና በርሚሉ ሲፈነዳ ጋዙ ህዝቡን በሙሉ ጨረሰ፣ እና አብዛኛው ማበድ ጀመረ። የአብድና ጠመንጃውን እያቀባበለ እዚያ ወንድሙን ለመግደል ሲሞክር፣ እሱን ጠመንጃ ሲቀሙ፣ አንዳንዱ ሲታወር፣ በመጨረሻ ላይ ደጃማ ተሾመ አይ ይሄ ነገር መሞት ካልቀረ ተዋግቶ መሞት ይሻላል ብሎ እናትና አባታቸውን እዛው እህታቸውን ተሰናብተው ሌሊት ጥሰው ወጡ። ብዙዎቹ አብረዎች ወጦቹ አለቁ። እሳቸው እና ትንሽ ሰዎች ተረፉ። ህይወታቸውን አያውቁም ነበር። ከዛ በቃሬዛ ባላገሩ በቃሬዛ ተሸክሞ ነው የወጣቸው። ጌታቸው ተድላይ ሊ ጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ